ኢትዮጵያ በዓለም ዙሪያ ቅርሶቿ በተለያዩ ሙዚየሞችና የቅርስ ሰብሳቢ ግለሰቦች ዘንድ እንደሚገኙ ባለሙያዎች ይናገራሉ። ይሁንና እነዚህ ቅርሶች በአብዛኛው ከሀገር የወጡት ሕጋዊ ባልሆነ መንገድ በዘረፋና በስርቆት ነው። በተለያዩ ጊዜያት ሀገሪቱ ባደረገቻቸው ጥረቶችም የአክሱም ሐውልትን ጨምሮ የነገስታት ዘውድን ማስመለስ የተቻለ ሲሆን፣ ይሁንና ሀገሪቱ በሌሎች ሀገራት ካሏት ቅርሶች ብዛት አንጻርም እነዚህ በጣት የሚቆጠሩና ኢምንት መሆናቸው ይነገራል ቅርሶቹን በቀጣይነትና በቋሚነት ተከታትሎ ወደ ሀገር ለማስገባት እንደ አትሌት ኃይሌ ገብረስላሴ፣ መጋቢያ ሐዲስ እሸቱ አለማየው፣ መጋቢያ ሐዲስ ሮዳስ፣ ዶክተር አባተ ጌታሁን፣ አምባሳደር መሐመድ ድሪርን የመሳሰሉ አስራ ዘጠኝ ታዋቂና ተጽዕኖ ፈጣሪ ሰዎች የተካተቱበት የብሔራዊ ቅርስ አስመላሽ ኮሚቴ በትላንትናው እለት ተቋቁሟል። የባህልና የቱሪዝም ሚኒስቴር አማካሪ የሆኑት አቶ ወርቅነህ ኮሚቴው የተቋቋመው በተናጥል ሲሰሩ የነበሩ ስራው ችን በማቀናጀት ውጤታማ ለመሆን ነው ይላሉ። ኢትዮጵያ የረጅም ዘመን ታሪክ፣ ባህል እና የተፈጥሮ ሀብት ያላት ታላቅ ሀገር ናት። እነዚህ ቅርሶቿ ልጆቿ ተጠብቀው ለዘመናት ተሻግረው እዚህ ደርሰዋል። የሆነ ሆኖ በተለያዩ የታሪክ አጋጣሚዎች እና በተለያዩ ምክንያት የሀገራችን ቅርሶች በተለያየ የዓለም ሀገራት ተበትነው ይገኛሉ። እነዚህም ቅርሶች እንግዲህ በተናጠል ለማምጣት የሚደረገው እንቅስቃሴ ውጤታማም አይደለም እና እሱም ለመፍታት ሲባል በተደራጀ ሁኔታ ድጋፍ እየተደረገ በአንድነት ከመንግስትም ጋር ሆኖ ቅርሶቻችን በያሉበት በሚገባ ተጠምተው ወደ ሀገር እንዲመለሱ በማድረግ ታስቦ ነው። ዋነኛ ዓላማው ይሄ ነው። የሚኒስቴር አማካሪ አቶ ወርቅነህ አክሊሉ የኮሚቴው የመጀመሪያ ስራ የሚሆነው የቅርሶቹን አይነት መለየትና የሚገኙባቸውን ሀገራት ማጥናት እንደሆነም ይናገራሉ። ይህ ብሔራዊ ኮሚቴ ብዙ አይነት ስራዎችን ነው የሚሰራው። መጀመሪያ በተለያዩ ሀገራት ውስጥ ያሉ የኢትዮጵያ ቅርሶች በአይነት እና በቦታ በይህ ቦታ ይገኛሉ የሚለውም በሚገባ ከተለያዩ አካላት ጋር በመተጋገብ ጥናት ማድረግ ነው፣ ማጥናትና ያሉበትን ቦታ ማወቅ ነው። ይህንም በሚገባ ከታወቀ በኋላ እዛ ተከትሎ የሚመጣው እነዚህን ቅርሶች ወደ ሀገራቸው የሚመለሱበትን ሁኔታ ከዲፕሎማቲ ማህበረሰቡ ጋር ወይም ከሚኒስ ከሚሲዮኖቻችን ጋር ና ከወዳጅ ሀገራት ጋር በመመካከር እንዲመጡ አስፈላጊ ጥረት ማድረግ ነው። ከዚህ ባሻገር ምናልባት ቅርሶች ወደ ሀገር ለመመለስ በፈቃድና በድርድር የማይሆን ከሆነም ዓለም አቀፍ ሕግም ተጠቅሞ የሚያስፈልገውን ነገር ሁሉ አድርጎ ቅርሶች ወደ ሀገራቸው እንዲመለሱ የተቻለውን ሁሉ ጥረት ማድረግ ነው። ይህም ቢሆን ደግሞ በዚህ በሀገር ውስጥም በውጭም ሀገር ያሉ እንደዚህ አይነት ቅርሶቻችን ወደ ሀገራቸው መመለስ እንዳለባቸው የሚያምኑ እገዛ የሚሰጡ ቁጭት ያላቸው አካላት ድጋፍ እንዲሰጡ ማስተባበር ነው። እሱም ብቻ አይደለም። ቅርሶች እንግዲህ ከሀገር የሚወጡት አንዳንዶቹ በስጦታ የወጡ አሉ ሌሎቹ ደግሞ ተዘርፈው በጦርነት ጊዜ ተዘርፈው የወጡ አሉ አንዳንዶቹ ደግሞ ተሰርቀው የወጡም አሉ። ስለዚህ እነዚህ ቅርሶች መንበሱ በኋላ ሁኔታ ይቀመጣሉ ተቀምጠው በትውልድ ይሸጋገራሉ የሚለውን በጋራ በመምከር የሚወስድ የሚያመቻች ሁድን ቲምሩ ማለት ነው። ኢትዮጵያ በተለያዩ ጊዜያት ከሀገር የወጡ ቅርሶቿ እንዲመለሱላት ጥያቄ ስታቀርብ ቆይታለች። በተለይም በሁለት ሺህ ዓመተ ምሕረት ከአራት መቶ በላይ ቅርሶች ወደ እንግሊዝ ሀገር መጓዛቸው ከሚነገርበት መቅደላ ጦርነት ጋር በተያያዘ የተወሰዱ ቅርሶቿ እንዲመለሱላት በሀገር አቀፍ ደረጃ የጠየቀች ሲሆን እስካሁን ድረስም ይሄ ጥያቄ ምላሽ አላገኘም። ይሁንና የዚህ ኮሚቴ መቋቋምና መመስረት እንግሊዝን ጨምሮ የሀገሪቱ ቅርሶች ህጋዊ ባልሆነ ሁኔታ ለተሻገሩባቸው ሀገራት በሙሉ ጥያቄዎችን በተገቢውና በህጋዊ መንገድ በማቅረብ ተከታትሎ ለማስፈጸም እንደሚያግዝ አቶ ይናገራሉ። በሀገራት ደረጃ ብንመለከት ብዛት ያላቸው ቅርሶች በእንግሊዝ ሀገር ይገኛሉ። በተለይ ከመቅደላ ጦርነት ጋር ተያይዞ በዛን ጊዜ የተወሰዱ በርካታ ቅርሶች እንግሊዝ ሀገር ለንደን ከተማም፣ በሌሎችም ቦታዎች እንዳሉ ይህን በተጨባጭ የምናውቀው ነው። በተመሳሳይ በጣሊያን ሀገር በጦርነት ወቅት በገለበለ ተንፋል ያለው ጊዜ ወሰዱ ከዛ በፊት ወሰዱ ቅርሶች እንዳሉ ይታወቃል። በፈረንሳይም፣ በጀርመንም፣ እንደዚሁም በሩሲያ እስራኤልም፣ በተለያየ ቦታ ከሀገር ቤት ሀገር ጀምሮ በአረብ ሀገራትም በብዙ ቦታ አሉ። ኮንሰንትረት ሆነው የሚገኝባቸው ቦታዎች አሉ። ቅጥኛ ነፋት እንግዲህ ጀርመን፣ የፈረንሳይ ጣሊያን አካባቢ ያሉ በዛ ያሉ ቅርሶች እንዳሉ ነው የምናቀው። ከዚህ በፊት ያ ሀያ ምቶት ያስማሁልት ከ ከጣሊያን ወደ ሀገራችን ማስመለስ ተችሎ ነበር። አሁንም በቅርብ ጊዜ ደግሞ ከለንደን ግዛ ሀገር የአጼ ቴዎድሮስ የጸጉር ክፋይ ወደ ሀገሩ እንዲመለስ ተደርጓል። አሁን በቅርብ ጊዜ ደግሞ ተሰርቆ የወጣ ከኔዘርላንድ ሀገር አንድ የጨለቆ ተሳፊ የቤተክርስቲያን አክሊል ወደ ሀገር እንዲመለስ ተደርጓል። እና ይሄ እንግዲህ በተበታተነ ሁኔታ ሲሰራ ነገር ነው ግጥም ባነሳለች ይህንን በተደራጀ አግባብ በመተጋገዝ ውጭም ያለው ዲያስፖራ ወገናችን የኢትዮጵያ ወዳጅ የሆኑ ሰዎችን እዚህም ያለ መንግስት አካልና ብሔራዊ ኮሚቴው አንድ የሆነው ተጠላከረ ሁኔታ ቅርሶችን ለማስመለስ ነው። እንግዲህ አቶ ወርቅነህ ሲያጠቃልሉ በዓለም ዙሪያ ያሉ ኢትዮጵያውያንም በዚህ የቅርስ ማስመለስ ሂደት ላይ በመሳተፍ የሚችሉትን እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ